ምርጫ ቦርድ ከሚጠብቃቸው 942 አጠቃላይ ውጤቶች መካከል እስካሁን የደረሱት 618 መሆናቸውን አስታውቋል። ምርጫው በተካሄደባቸው 440 የምርጫ ክልሎች ለህዝብ ተወካዮችና ለክልል ምክር ቤቶች ከሚጠበቀው አጠቃላይ 942 ውጤት ውስጥ ወደ 35 የሚሆኑት ወደ ቦርዱ ማዕከል እንዳልደረሱ የቦርዱ መረጃ ያሳያል። በ160 የምርጫ ክልሎች ላይ በፖለቲካ ፓርቲዎች አቤቱታ መቅረባቸውንም ቦርዱ ገልጧል። ይህንንም ምርጫ ቦርዱ የሚያከናውነውን የማጣራት ስራጭ ሂደት ጨምሮ ውጤት በጊዜ ማሳወቅ እንዳይቻል ማድረጋቸውን የቦርዱ ሰብሳቢ ወይዘሪት ብርቱካን ተናግረዋል። ኬኔዲ አባተ ተከታትሎታል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ሰኔ 22 2013 ዓመተ ምህረት በሰጠው መግለጫ ከምርጫ ክልሎች ወደ ቦርዱ ማዕከል ስለደረሱ የምርጫ ውጤቶች እንዲሁም ጊዜያዊ ውጤቱን ለማሳወቅ እያጋጠሙት ስላሉ ተግዳሮቶች አብራርቷል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚዴቅሳ ምርጫው ከተካሄደባቸው 440 የምርጫ ክልሎች ቦርዱ እንዲደርሱት ከሚጠብቃቸው 942 አጠቃላይ ውጤቶች መካከል እስካሁን የደረሱት 618 መሆናቸውን ገልጸዋል። ቦርዱ ወደ 942 የምርጫ ውጤቶች በምርጫ ክልል ደረጃ ተረጋግጠው እንዲገቡለት ይጠብቃል። እነዚህ 942 ሰነዶች ላይ የሚያጣራው ነገር አጣርቶ ውጤቶችን በአዋጁ መሰረት ባለው ስልጣን መሰረት እያረጋገጠ ለሕዝብ የሚገልጽ ይሆናል። እንዳልኩ 942 ዎችን እንጠብቃለን። ይሄ የተወካዮች ምክር ቤትን የክልል ምክር ቤትን የሚያካትት ቁጥር ነው። እስካሁን ወደ 618 የሚሆኑት ወደዚህ ወደ ማዕከላችን ደርሰዋል። የቦርዱ መረጃ እንደሚያመለክተው ወደ 35 በመቶ የሚሆኑት ውጤቶች ገና ወደ ማዕከል ያልደረሱ ሲሆን፣ ለዚህም የትራንስፖርት ችግርና በምርጫ ክልል ደረጃ የሚደረጉ የማጣራት ተግባራት ጊዜ መውሰዳቸውን የቦርዱ ሰብሳቢ በምክንያትነት አቅርበል አቅርበዋል ቦርዱ ከደረሱት ውጤቶች መካከል ምንም ችግር የሌለባቸው ብሎ ያረጋግጣቸውን የተወሰኑ የክልልና የተወካዮች ምክር ቤት ውጤቶች በዝርዝር ይፋ አድርጓል ከነዚህም አብዛኛው የገዢው ፓርቲ በብቸኝነት በተወዳደረባቸው የኦሮሚያ ክልል የሚገኙ ናቸው በቦርዱ ደረጃ የሚደረጉ የማጣራት ሂደቶችና የፓርቲዎች አቤቱታዎች የምርጫውን አጠቃላይ ጊዜያዊ ውጤት በፍጥነት ማሳወቅ እንዳይቻል በማድረግ ላይ መሆናቸውን ያነሱት ወይዘሪት ብርቱካን እስካሁን በአ አንድ መቶ ስልሳ የምርጫ ክልሎች ላይ በፖለቲካ ፓርቲዎች አቤቱታ መቅረቡንም ጠቅሰዋል። በትክክለኛ ሁኔታ መረጃዎቹ መመዝገባቸውን እርስ በርሱ የሚጣረስ ቁጥር አለመኖሩን የምናጣራባቸው የሕግ አሰራሮች አሉ። የፕሮሲጀር አሰራሮች አሉ። እነሱን እንደገና ደግሞ በእኛ ደረጃ በዚህ ሄድኳርተር ላይ ስለምንፈጽመው ትንሽ ጊዜ እየወሰደብን ነው የሚገኙ እንግዲህ ደግሞ ሌላው ከዚህ በተጨማሪ የመጨረሻ ውጤትን ለሕዝብ ይፋ ከማድረግ ሊያግደን የሚችለው ነገር የፓርቲዎች አበ እስካሁን ድረስ መቶ ስልሳ በሚሆኑ የምርጫ ክልሎች ላይ ፓርቲዎች አቤቱታ አቅርበዋል የፓርቲዎቹን አቤቱታዎች ቦርዱ በፍጥነት መርምሮ ውጤት ሊለውጡ የሚችሉ አቤቱታዎች ካሉ በድጋሚ ምርጫው የሚካሄድባቸው ክልሎች ሊኖሩ እንደሚችሉ ነው ወይዘሪት ብርቱካን የተናገሩት ይሁንና አቤቱታዎቹ በተደራጀ መልኩ አለመቅረባቸውን የጠቀሱት ወይዘሪት ብርቱካን በዚሁ ጉዳይ ከፖለቲካ ፓርቲዎች ጋር ዛሬ ውይይት መደረጉን ገልጸዋል ዛሬ ከፓርቲዎች ጋር ሰፊ ውይይት አድርገን ነበር። በውይይታችን ምንድን ነው ያለው? አቤቱታዎቻቸውን ውሳኔ ለመስጠት በሚቻልበት ሁኔታ ተግባሩ ወይም ጥሰት ተደርጓል የሚባለው ምንድን ነው? በማን የተደረገው? መቼ ነው የተደረገው? ተበዳይ ካለ ለምሳሌ ወኪሌ ተባሮብኛል፣ ወይ ተደብድቦብኛል ቢባል ማን ነው እሱን ስሙን፣ ከዛም በተጨማሪ ደግሞ ቀጥታ በማስረጃነት የሚቀርቡትን ነገሮች በሙሉ ለውሳኔ አሰጣት በጣም በሚመች ሁኔታ እሱን እንዲያደርጉ ተወያይተናል። ግን እንዲያደርጉ ብቻ ሳይሆን በእኛ በኩል የሕግ እገዛ ልንሰጣቸው ተዘጋጅተናል። ቦርዱ ከነገ ሰኔ 23 ጀምሮ የፖለቲካ ፓርቲዎቹን አቤቱታዎች መመርመር እንደሚጀምርም ወይዘሪት ብርቱካን ሚደቅሳ ገልጸዋል። ለዚህም ተጨማሪ ባለሙያዎች መቀጠራቸውንም ነው የጠቆሙት። በምርጫ ህጉ መሰረት ቦርዱ ጊዜያዊ ውጤቱን ምርጫው ከተካሄደ በኋላ ባሉት አስር ቀናት ውስጥ ማሳወቅ የሚጠበቅበት ሲሆን ይህን ለማድረግ የማያስችሉ ተግዳሮቶች ከተከሰቱ ደግሞ ውጤቱን በሃያ ቀናት ውስጥ ማሳወቅ ይጠበቅበታል። ለአሜሪካ ድምጽ ኬኔዲ አባተ 阿蒂斯阿伯邦。